ከሰማኒያ የሚበልጡ አፍሪቃውያንና አውሮፓውያን ርዕሳነ ብሔርና መራህያነ መንግስት እንዲሁም ከፍተኛ የአውሮፓ ህብረት ኮሚሽን ባለስልጣናት የሚገኙበት ይኸው የአቢዣን ጉባኤ ለዘላቂ እድል በወጣቱ ላይ አትኩሮ መስራት የሚል መሪ ቃል ይዟል። በዚሁ ጉባኤ ላይ አፍሪቃንና አውሮፓን የወከሉ ወጣቶች ባለፈው ጥቅምት ወር በአቢዣን ከተማ ያዘጋጁትን ሰነድ ለመሪዎቹ ያቀርባሉ። ሰላሳ ስድስት ወጣቶች የተጠቃለሉበት ቡድን ለመሪዎቹ በሚያቀርበው ሰነድ ውስጥ በተለይ ወጣቶቹ ለእነርሱና ለአህጉሩ አቻዎቻቸው ትልቅ ትርጓሜ ይዘዋል ባሏቸው በትምህርቱና በሙያ ስልጠናው በኢኮኖሚና በስራ ፈጠራው እንዲሁም ፍልሰትና የጸጥታ ጥበቃን በመሳሰሉ ጉዳዮች ላይ ሊደረጉ ይገባሉ ያሏቸው ሀሳቦች ተዘርዝረዋል። በአቢጃን ከተማ ከተገኙት ወጣቶች መካከል ኢትዮጵያዊቷ ፌበን ታምራት ጉባኤው በስራ ፈጠራው ዘርፍ ወጣቱን የሚጠቅም ውጤት ያስገኛል ብላ እንደምትጠብቅ ገልጻለች። በአፍሪካ ህብረትና በአውሮፓ ህብረት መካከል አጋርነቱ የሚታደስበት ሁኔታ የተሻለ ኑሮ በማምጣቱ ወጣቶች የሚነቃቁባቸው እቅዶች በማገዙና ለወጣቶቹ ዘላቂ የስራ እድል በመፍጠሩ እንዲሁም ወጣቶችን በየሀገራቸው በማቆየቱ ረገድ ይረዳል ብዬ አስባለሁ። ከስዋዚላንድ የሄደችው ሌላዋ ወጣት ኖንዲ ሚሲ ሾፍ በጉባኤው የተሳተፉት መሪዎች ወጣቶች ላቀረቧቸው ሀሳቦች አዎንታዊ ምላሽ እንደሚሰጡ ተስፋ አድርጋለች። ያቀረብናቸውን ሀሳቦች ይቀበላሉ ብለን ተስፋ እናደርጋለን። እኛ ድምፅ የሌላቸውን የአህጉራችንን ወጣቶች ድምፅ ይዘን ነው የመጣ ነው። መደመጥ እንፈልጋለን። መሪዎቹ ይህን ጥያቄያችንን እንደሚሰሙና ሀሳባችንን ገቢራዊ እንድናደርግ እድሉን እንደሚሰጡንም ተስፋ አለኝ። የአውሮፓ ህብረት የውጭ ጉዳይ ተጠሪና የኮሚሽኑ ምክትል ፕሬዚደንት ፌዴሪካ ሞጌሪኒ መሪዎቹ ወጣቶቹን የማዳመጥ ኃላፊነት እንዳለባቸው ገልጸው ለቀጣዩ ትውልድ ጥሩ የወደፊት እድል በመፍጠሩ ረገድ ወጣቱን ተሳታፊ ማድረግ አስፈላጊ መሆኑን አስታውቀዋል። ከአህጉራት ሁሉ ወጣት በምትባለው አፍሪቃ ውስጥ ከሚኖረው ሕዝብ መካከል ወደ ስልሳ ከመቶ የሚጠጉት ከ25 ዓመት በታች የሆኑ ወጣቶች ናቸው።